ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው ፕሮግራማችን አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ፣ የተከበራችሁ አድማጮቻችን። የቅዳሜ ጥቅምት 28 2013 ዓ.ም ምሽት ፕሮግራማችንን ይዘን ቀርበናል። በዓለም ዜና ይሆናል የሚከፈተው ከዚያም የአዲስ አበባ ትምህርት ቤቶች መከፈቻ ጊዜ መራዘሙን የተመለከተ ዘገባ እናስከትላለን። ተጨማሪ ክፍል ግንባታ ያስፈልገናል እንደ አዲስ አበባ ወደ አዲስ ሰባት መቶ አስራ አራት ተጨማሪ ክፍል ቦታ ተለይቶ ኮንትራክተር ወስቶ ግንባታ ተገብቷል። ይሄ ሂደት ላይ ነው ያለው። ጥቅም ሰላሳ ይደርሳል ብለን ነበር፣ አልደረሰልን። ሁለተኛው ምክንያት አፍና የአፍንጫ ማር በእኛም በትምህርት ሚኒስቴርም ለማቅረብ ጥረት አድርገናል። ትምህርት ሚኒስቴር ጋር ያለው በምርት ጥረት ምክንያት አዋሳ ነው የሚመረተው፣ አልደረሰል። የአዲስ አበባ ትምህርት ቢሮ ምክትል ኃላፊ አቶ አዲሱ ሻንቆ ነው የሰማናቸው። ዘገባ ይኖረናል። ለዩናይትድ ስቴትስ ሚኒሶታ ክፍለ ግዛቷ ኦስቲን ከተማ ምክር ቤት አባልነት ትውልደ ኢትዮጵያው ኦባላ ኦባላ ተመረጡ። አነጋግረናቸዋል። ኢትዮጵያ ውስጥ ነው የተወለድኩት። እንደ ኤሮፓ አቆጣጠር በ2003 ኢትዮጵያ ውስጥ በጋምቤላ የዘር ማጥፋት ሲፈጸም እኔና ቤተሰቦቼ ወደ ደቡብ ሱዳን ተሰደድን። የአሜሪካ ምርጫ ሂደት በስፋት የሚዳሰስበት ውይይትም አቀናብረናል። ግጭት የሚያደርጉ ዴሞክራት ብቻ ናቸው። ኦርጋናይዝድ የሆነ የእነሱ ሰው ብቻ ነው። ማታ ማታ ወጥቶ ከተማ የሚረብሽ ንብረት የሚያጠፋ እነሱ ናቸው ማለት ነው። እነሱ ምናልባት እረፉ ሊባሉ ይችሉ ይሆናሉ። ምንም መረጃ በሌለበት ምርጫ ተጭበረበረ፣ ምርጫ አንቀበልም፣ ረባሾች ዴሞክራቶች ናቸው ምናምን ማለት እኔ እንግዲህ ነገሮችን ኦብዘርቭ የማደርገው። ሬጅስተር ዴሞክራትን ብሆን ኦብጀክቲቭሊ ነው። አብራችሁ እንድታመሹ እንጋብዛለን። የማስተናግዳችሁ ቆንጅ ይታየ ነኝ። ፕሮግራማችንን ንጉሶ ታምሬ ይመራል። አሁን ወደ አለም ዜና እናልፋለን። መልካም ምሽት። እንደምናመሻችሁ አድማጮች፣ የዕለቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ሰበር ዜና አለን። የኦባማ አስተዳደር ምክትል ፕሬዝዳንት የነበሩት ጆዜፍ ሮቢኔት ባይደን አርባ ስድስተኛው የዩናይትድ ስቴትስ ፕሬዝዳንት የሚያደርጋቸውን የዘንድሮ ምርጫ ማሸነፋቸው ተነገረ። ወደ ግማሽ ምዕተ ዓመት ለሚጠጋ ጊዜ ዋሽንግተን ፖለቲካ ውስጥ የቆዩት ጆ ባይደን በዕድሜ እጅግ የገፉ ፕሬዝዳንት ይሆናሉ። ከጆ ባይደን ጋር የተወዳደሩት ካማላ ሀሪስም የመጀመሪያዋ ሴትና ጥቁር ምክትል ፕሬዝዳንት እንደሚሆኑ ታውቋል። የዜና ተቋማት ባይደን የምርጫው አሸናፊ መሆናቸውን ያሳወቁት እጅግ በተካረረ የምርጫ ዘመቻና፣ አሁንም ገና ጨርሶ ባልተጠናቀቀው ንትርክ የበዛበት የድምጽ ቆጠራ ላለፉት አራት ዓመታት ሀገሪቱን የመሩትን ዶናልድ ትራምፕን አሸንፈው ነው ጆ ባይደን የምርጫውን ማሸነፋቸው የተነገረው የብርቱ ትንቅንቅ ሜዳ ከሆኑት ግዛቶች አንዷ የሆነችውን ሀያ የባለ ድምፅ ልዑካን ያሏትን የእርሳቸውም የትውልድ ቦታ የሆነችውን ፔንሰልቬኒያን መርታታቸው ከተገለጸ በኋላ ነው። የዩናይትድ ስቴትስ ፕሬዝዳንት ለመሆን በሙሉ ግዛቶች ካሉት አምስት መቶ ሰላሳ ስምንት ባለ ድምጽ ልዑካን የሁለት መቶ ሰባውን ማግኘት የሚያስፈልግ ሲሆን የባይደን የፔንሰልቬኒያ ድል ያጎናጸፋቸው ሀያ ድምጾች ያንን የማሸነፍ ጣሪያ አሰልፎ ሁለት መቶ ሰባ ሶስት አድርሷቸዋል። ውጤታቸው ገና ያልተረጋገጠ ሌሎች አራት ግዛቶች ድምጽ ቆጠራ አሁንም እንደቀጠለ ነው። በኢትዮጵያ ስኬታማ ህገ መንግስታዊ ሽግግር ለማድረግ የህግ የበላይነትን ማክበር እንደሚጠይቅ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትዊተር ገጻቸው ላይ አሳሰቡ። በኢትዮጵያ የተጀመረውን የዲሞክራሲ ሂደትን ለመጠበቅም መንግስት አስፈላጊ የሆነውን የህግ ማስከበር እርምጃ መውሰዱን እንደሚቀጥልም አስታውቀዋል። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ ትላንት ማምሻውን በወቅታዊ ጉዳዮች ላይ በሰጡት መግለጫ የህዝባዊ ወያኔ ሀርነት ትግራይ ህወሓት ቡድን ኦነግ ሸኔ ከተባለ ቡድን ጋር በመቀሌ በአንድ ሆቴል ውስጥ በመመሸግ በሚያወጣው እቅድ በኢትዮጵያ የተለያዩ አካባቢዎች ብሔርንና ሃይማኖትን መሰረት በማድረግ በሰላማዊ ዜጎች ላይ ዘግናኝ ጥቃቶች እንዲሰነዘሩ በማድረግ ሲሰራ ቆይቷል ብለዋል። መንግስት ይህንን ጥቃት በየደረጃው በመከላከልና በማረጋጋት ስራ ውስጥ መጠመዱንና ህዝቡን ወደ ጦርነት መክተት ተገቢነት የለውም በሚል ታግሶ መቆየቱን ገልጸዋል። በመጨረሻም ግን የሀገሪቱን ሉዓላዊነት ለማስከበርም ሆነ የሀገር ውስጥ ደህንነትን ለማስጠበቅ ዋና መሰረት የሆነውን የኢትዮጵያ መከላከያ ሰራዊት ላይ ጥቃት በመክፈት ሀገሪቱን ለማፍረስ የመጨረሻ የሆነውን ጥቃት ሰንዝሯል ብለዋል። ይህ ጥቃት ደግሞ የኢትዮጵያ በሮችን ክፍት በማድረግ ለሚፈልጓት ሁሉ አሳልፎ በመስጠት ኢትዮጵያን ማፍረስ በመሆኑ ይህንን ልንታገሰው አንችልም ብለዋል። በመሆኑም ከጥቃቱ በኋላ በተወሰደው እርምጃ መሰረታዊ ጥቃቶች እንዲገቱ በማድረግ ተጨማሪ ጥቃቶች እንዳይሰነዘሩ በማድረግና የመከላከያ ኃይልና የፖሊስ ሰራዊት ከደረሰበት ጥቃትን መታደግ ተችሏል ብለዋል። በህዝብ ላይ ከፍተኛ ጥቃቶች እንዳይደርሱም የጥቃት ማድረሻ መሳሪያዎች ላይ እርምጃ ተወስደዋል ሲሉ ተናግረዋል። የአየር ጥቃቱ በትናንትናው ዕለት እንዲሁም ዛሬ ሲፈጸም ውሏል፣ ወደፊትም ይቀጥላል። የአየር ጥቃት የሚፈጸመው ቀደም ሲል እንደገለጽኩት የጠላትን የማድረግ አቅም ለመክታት ነው። የጠላትን የማድረግ አቅም ለመክታት ሲባል ኢትዮጵያ ከውጭ ኃይሎች ራሷን ለመከላከል በትግራይ አንዳንድ ቦታ፣ በተለይም መቀሌ አካባቢ ከፍተኛ የሆነ የሮኬት ክምችቶች አሏት። እነዚህ ሮኬቶች እስከ 300 ኪሎ ሜትር መጓዝ ይችላሉ። እነዚህ ሮኬቶች በመጠቀም ይህ ስግብግብ ጁንታ ኃይል ብዙ ከተሞችን ሊያጠቃ ይችላል። ህዝባችንን ሊያጠፋ ይችላል። ያን አያደርግም ብለን እንዳናስብ፣ ባለፉት ወራት በህዝባችን ላይ የደረሰው ጭፍጨፋ እንደዚህ አይነት ሞራል ያለው ኃይል ነው ብለን ለመተማመን ያስቸግራል። ያን ብቻ ሳይሆን ከሁለት ቀን በፊት ይህ ስግብግብ ጁንታ ኃይል ልክ የምርጫ ኮሚሽን አፍርሶ ከህገ መንግስት ውጭ የራሱን የምርጫ ቡድን እንደፈጠረው ሁሉ በኢትዮጵያ ያለው የአቪየሽን ባለስልጣን አንድ ነው። በኢትዮጵያ አየር ክልል ውስጥ ስለሚደረግ ማንኛውም የአየር እንቅስቃሴ የሚወስነው የአቪሽን ባለስልጣን ነው። ይሁንና ህግ የማያከብረው ህግ የማያውቀው ስግብግብ ጁንታ በዚህ አካባቢ አየር ማንቀሳቀስ አይቻልም የሚል መግለጫ አወጣ። ይህ ማለት ምን ማለት ነው የሚለውን በዝርዝር እንዲተነተን ካደረግን በኋላ ከዚያም በተጨማሪ ከመቀላይ አካባቢ ደረሱ መረጃዎች እነዚህን መሳሪያዎች ለመጠቀም ሙከራ እያደረጉ መሆኑን መረጃ በመደረሱ በመጀመሪያው ዕለት ተጨማሪ ማጣራት ለማድረግ የቆየን ሲሆን በሁለተኛ ቀን ፍላጎቱ ጠንካራ መሆኑን ስላረጋገጥን ራዳሮች፣ ሚሳይሎች፣ ሮኬቶች ሙሉ በሙሉ እንዲጠፉ አድርገናል። ጠቅላይ ሚኒስትር አብይ አህመድ በዚህ መግለጫ ላይ አያይዘው የተናገሩት በሰሜን ኢትዮጵያ የተያዘው ሀገርንና ሕዝብን የመከላከል ጦርነት መሆኑን በመግለጽ ዋና ትኩረቱ ሕግን በማስከበር ሀገርንና ሕዝብን የመከላከል አላማ ላይ ያተኮረ ይሆናል ብለዋል። በዚህ ሂደትም የትግራይ ሕዝብ ጉዳት እንዳይደርስበት በዋና ዋና ከተማዎች ውስጥ ያሉ ሰዎች ከኤርፖርቶችና የነዳጅ ዲፖዎች አካባቢ እንዲርቁ መክረዋል። በሌላ በኩል ለድምፀ ወያኔ የቴሌቪዥን ጣቢያ ቃለ ምልልስ የሰጡት አቶ ጌታቸው ረዳ ጠቅላይ ሚኒስትር አብይ አህመድ በይፋ በሕዝብ ላይ ጥቃት አደርሳለሁ ብለው መናገራቸው የሚያስገርም እንደሆነ በመግለጽ በዓለም ላይ የጭካኔ ተግባር የፈጸሙ ጨፍጫፊዎች እንኳን የአየር ጥቃት ልፈጽም ስለምችል ሕዝብን ተጠንቀቅ አይሉም ብለዋል። በአንጻሩ ደግሞ ከዚህ በኋላ ጥቃት የሚፈጸም ከሆነ እኛም እንፈጽማለን ሲሉ ዝተዋል። አብይ ለሚወስዳቸው እርምጃዎች እጥፍ እርምጃዎችን እንወስዳለን። የአብይ አውሮፕላኖች የሚነሱባቸው ኤርፖርቶች የትም ይሁኑ የትም የተነሱትን አውሮፕላኖችን እንመታለን። ድንገት ያመለጠ አውሮፕላን ካለ አውሮፕላኖቹ ያረፉበት አውሮፕላኖቹ የተነሱበት ኤርፖርቶች የትም ይሁን የትም በእጥፍ እርምጃ እንወስዳለን። እዚህ ላይ ምንም ዲጂታል ሊኖር አይገባል። ለእኔ የሚያሳስበኝ የአብይ ፉከራ አይደለም። የሚያሳስበኝ በእንደዚህ አይነቱ እብሪት፣ በእንደዚህ አይነቱ የለየለት እብደት አደባባይ ላይ ወጥቶ የሚናገር ሰው ራሱን የሀገር መሪ ነኝ ብሎ ሲናገር ተው የሚለው ሰው መጥፋቱ ነው ትንሽ የሚያሳስበኝ። ከዛ አንጻር ማየት የምፈልገው ከትላንት በስቲያ በአንድ አውሮፕላን ጥቃት ከትላንት በስቲያ በአንድ አውሮፕላን የአየር ጥቃት መፈጸሙን የገለጹት አቶ ጌታቸው ትላንትም እንዲሁ የአየር ጥቃት እንደተሞከረ ተናግረዋል። የመከላከያ ሰራዊት የሰሜን እዝ ከትግራይ ክልል ጋር በጋራ እየሰራ መሆኑን ገልጸው የትግራይ ሕዝብን ከጥቃት ለመከላከል እንሰራለን ብለዋል። በሌላ ዜና የፌዴሬሽን ምክር ቤት በጠራው አስቸኳይ ስብሰባ የህገ መንግስቱን አንቀጽ ስልሳ ሁለት እዝባር ዘጠኝ ማንኛውም ክልል ህገ መንግስቱን የመጣስ ህገ መንግስታዊ ስርአቱን አደጋ ላይ የሚጥል ከሆነ የፌዴራሉ መንግስት ጣልቃ እንዲገባ ያዛል የሚለውን ድንጋጌ መሰረት በማድረግ በትግራይ ክልል ያለው ህገ ወጥ ምክር ቤትና ስራ አስፈጻሚ እንዲፈርስ ጊዜያዊ አስተዳደር በክልሉ እንዲቋቋም፣ ይህ ጊዜያዊ አስተዳደር ደግሞ ስራ አስፈጻሚዎችን እንዲሾም ውሳኔ አሳልፏል። በዚህም ህገ መንግስታዊ ተቀባይነት ያለው ምርጫ እንዲካሄድና የሚቋቋመው አስተዳደርም ከፌዴራሉ መንግስት የሚሰጡ ትዕዛዛትን እንዲፈጽም ይጠበቅበታል ሲልም ውሳኔ አስተላልፏል። ከትግራይ ብሔራዊ ክልላዊ መንግስት በሰጠው መግለጫ ይህ የፌዴሬሽን ምክር ቤት ውሳኔ በትግራይ ሊተገበር ቀርቶ ሊታሰብ የማይችል ነው በማለት ተቃውሞታል። ሱዳን ከኢትዮጵያ ጋር የሚያዋስናትን ድንበር በከፊል መዝጋቷን ሱና የተሰኘ የሱዳን ዜና ወኪል ዘግቧል። ድንበር መዝጋቱን ሐሙስ ዕለት ያሳወቁት የሀገሪቱ ዋና ጸሐፊ ካሰላ የተሰኘው የሱዳን ግዛት አስተዳዳሪ የሆኑት ፉታል ረሃማን አልአሚን ናቸው። ባለስልጣኑ ጥገኝነት ለመጠየቅ ሱዳን ውስጥ የሚገኙ ስደተኞችን በተመለከተ ሀገሪቱ ምን እንደምታደርግ ገና የሚወሰን መሆኑንም ገልጸዋል። የዓለም ዜናዎቹን አደመጥን። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አድማጮች በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ደግሞም በፌስቡክ አት ቪኦኤ አምሃሪክ ላይ ታገኙናላችሁ። ለምሽቱ ወደ ያዝነው የመጀመሪያ ዘገባ እንሻገር። በአዲስ አበባ ትምህርት ቤቶችን ጥቅምት 30 ቀን ለመክፈት ተይዞ የነበረው መርሃ ግብር ላልተወሰነ ጊዜ መራዘሙን የከተማዋ የትምህርት ቢሮ አስታውቋል። በሌላ በኩል የከፍተኛ ትምህርት ተቋማት ለተመራቂ ተማሪዎች ያቀረቡት የትምህርት መጀመር ጥሪ ለጊዜው እንዲቆም መደረጉን የሳይንስና ከፍተኛ ትምህርት ሚኒስቴር ገልጿል። ፀሐይ ዳምጠው ዝርዝሩን ይዛለች። የአዲስ አበባ ትምህርት ቢሮ ለ2013 ትምህርት ዘመን የ8ኛና 12ኛ ክፍል ተማሪዎችን ሳይጨምር ከ600ሺ በላይ ተማሪዎችን በመንግስትና በግል ትምህርት ቤቶች ተቀብሎ ለማስተማር መዝግበዋል። የትምህርት ዘመኑን ገጽ ለገጽ ትምህርት ለመጀመር ለጥቅምት 30/2013 ቀን ተቆርጦ ነበር ያሉት የአዲስ አበባ ትምህርት ቢሮ ምክትል ኃላፊ አቶ አዲሱ ሻንቆ በተለያዩ ምክንያቶች ላልተወሰነ ጊዜ መተላለፉን አስረድቷል። የመጀመሪያው ተጨማሪ ክፍል ግንባታ ያስፈልገናል። እንደ አዲስ አበባ ወደ አንድ ሺህ ሰባት መቶ አስራ አራት ተጨማሪ ክፍል ቦታ ተለይቶ ኮንትራክተር ወስዶ ግንባታ ተገብቷል። ይሄ ሂደት ላይ ነው ያለው። ጥቅም ሰላሳ ይደርሳል ብለን ነበር፣ አልደረሰልን። ሁለተኛው ምክንያት አፍና የአፍንጫ ማስ በእኛም በትምህርት ሚኒስቴርም ለማቅረብ ጥረት አድርገናል። ትምህርት ሚኒስቴር ጋር ያለው በምርት እጥረት ምክንያት ሐዋሳ ነው የሚመረተው፣ አልደረሰም። ይሄ ምን ምን እንትኑ ሳይሟላ ማስጀመሩ ችግር ነው ብለን ወስደነዋል። ከዛ ውጭ ደግሞ በራሳችን ለመግዛት በከተማ አስተዳደር ደረጃ አስፈቅደን በግዢ ሂደት ነው ያል ይሄ ለትምህርት ቤቶች ስፋች መደረግ መቻል አለበት። ሌላኛው ምክንያት ሳኒታይዘር ያስፈልጋል፣ ውሃ ያስፈልጋል። ጋ እየተጓደሉ ነገሮች አሉ። ሌላው ደግሞ ከዩኒፎርምም፣ ከደብተርም፣ ቦርሳም ከተማ አስተዳደሩ ኮሚትሜንት ወስቶ ለማቅረብ ቃል ገብቶ እሱም በምርት ሂደት ላይ ነው ያለው። ለጊዜው አልደረሰም። በእነኚህ ምክንያት አጠቃላይ ነገሩን ስንገመግም የተደረገው ዝግጅት እና የተጓደሉ ነገሮችን ገምግመን የተጓደሉ ነገሮች ባሉበት ትምህርት ከማስጀመር የተወሰነች ጊዜ አራዝመን የተጓደሉ ነገሮችን አሟልተን በተቀናጀ መልኩ መማር ማስተማሩን ብናስጀምር የበለጠ ውጤታማ እንሆናለን ውሳኔ ላይ ደረስ ነው። የክልላዊና ብሔራዊ ፈተና ተፈታኝ የሆኑ የስምንተኛና አስራ ሁለተኛ ክፍል ተማሪዎች የክለሳ ትምህርት ግን እንዲቀጥል መወሰኑን አቶ አዲሱ ተናግሯል። አቶ አዲሱ ትምህርት ቢሮ ተማሪዎችን ለኮቪድ-19 ወረርሽኝ በማያጋልጥ ሁኔታ ጥቅምት 30 2013 ዓ ም ትምህርት ለመጀመር በርካታ የቅድመ ዝግጅት ስራዎችን በማከናወን ላይ መሆኑን አስታውሷል። አስፈላጊ ዝግጅቶች በተሟላ ደረጃ እስክጠናቀቁ ድረስ ግን ትምህርት አይጀመርም ብሏል። ቀን የምን ነገር ለማለት ነገር ያስቸግራል። ግን አጠቃላይ ካለን ዝግጅት አኳያ ረጅም ጊዜያ ውስጥም በአጭር ጊዜ ትምህርት እናስጀምራለን የሚል እምነት ነው ያለን። ተማሪዎች ጋር ከፍተኛ ፍላጎት አለ፣ ወላጆች ጋር ከፍተኛ ፍላጎት አለ። ይህንን እንረዳለን። ፍላጎቱ ቢኖርም ሁሉንም ነገር አሟልቶ በተደራጀ ና በተቀናጀ መልኩ መግባቱ አማራጭነት አለው የሚል ሀሳብ ይዘን ነው። ይሄንን ወላጆች በደንብ እንዲረዱልን በትዕግስት ይህንን ተረተው ተማሪዎችም ይሄንን እንዲረዱልንና በትዕግስት እንዲጠባበቁ ከዚህ ጎን ለጎን ደግሞ መምህራንና አስተዳደር ሰራተኞች ከትምህርት መምህራን ጋር ሆነው በየትምህርት የተገኙ የተጓደሉ ነገሮችን የማሟላት የማስተካከል ስራ ላይ መሳተፍ አለባቸው። በሌላ በኩል ከፍተኛ የትምህርት ተቋማት ለተመራቂ ተማሪዎች ከጥቅምት ሀያ ሶስት ሁለት ሺ አስራ ሶስት ጀምሮ ገብተው ሪፖርት እንዲያደርጉ ያቀረቡት ጥሪ ለጊዜው እንዲቆም መደረጉን የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል። በወቅቱ በተፈጠረው ሀገራዊ የጸጥታ ችግር ምክንያት ትምህርት የሚጀመርበት ቀን ላልተወሰነ ጊዜ እንዲዘገይ መደረጉን ነው ሚኒስቴሩ ያመለከተው። በዚሁ መሰረት እስካሁን በየዩኒቨርሲቲያቸው የደረሱ ተማሪዎች በግቢያቸው እንዲቆዩና የምሰጣቸው ማሳሰቢያ እየተከታተሉ እንዲንቀሳቀሱ አሳስበዋል። እስካሁን ከየአካባቢያቸው ያልተነሱ ተማሪዎች ደግሞ በቀጣይ ተለዋጭ ማስታወቂያ እስኪወጣ ድረስ ባሉበት እንዲቆዩ የሳይንስና ከፍተኛ ትምህርት ሚኒስቴር አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይ ዳምጠውን ለዘገባዋ አመሰግናለሁ። በሌሎቹ ዘገባዎቻችን ደግሞ ፌዴራል ፖሊስ ኮሚሽን ህወሓት ያሰማራቸውን አጥፊዎች የተወሰኑትን በቁጥጥር ስር አውለናል ማለቱን፣ በሌላ በኩል ሰዎች የትግራይ ተወላጆች በመሆናቸው እየታሰሩ ነው ያሉ ነዋሪዎችን ድምፅ ያካተተ ዘገባ በቅደም ተከተል ይቀርባሉ። የፌዴራል ፖሊስ ኮሚሽን ኮሚሽነር እንደ ሻውጣ ሰው ህወሀት በተለያዩ የኢትዮጵያ አካባቢዎች ጥቃት የሚሰነዝሩ አጥፊዎችን አሰማርቷል፣ የተወሰኑትን በቁጥጥር ስር አውለናል ሲሉ ትናንትና ለሀገር ውስጥ መገናኛ ብዙሀን በሰጡት ቃል አስታውቀዋል። መስፍን አራጌ ዝርዝሩን ይዟል። ኮሚሽነሩ በተለያዩ የኢትዮጵያ አካባቢዎች ጥቃት ለመሰንዘር ህወሀት አጥፊዎችን ማሰማራቱን ተናግረው ከእነዚህ መሀል የተወሰኑትን በቁጥጥር ስር መዋሉን ጠቅሷል። በጎንደር፣ በአፋር በቤንሻንጉል በጋምቤላ በመሀል አገር የተለያዩ ሙከራዎች ነበሩ። እያንዳንዱ ሙከራዎችን በቁጥጥር ስራ ውሏል። ይሄም ለወደፊቱ ተጠናክሮ ይቀጥላል። እኩይ ተግባር ለመፈጸም የተሰማራ ኃይል ተከታትሎ መጠቆምና ማጋለጥ ያስፈልጋል። እንደ አዲስ አበባ ባሉ ትልልቅ ከተሞች ላይ ስምሪት አድርገዋል። ይሄ ስምሪት በእኛና በሌሎች የመረጃ ኃይሎች ክትትል እየተደረገበት ነው። ግማሹም ተይዟል። የተያያዘው ለብረተሰቡ መረጃ እየሰጠን ነው። ሌሎች ጉዳዮች ደግሞ ሲያልቁ በተከታታይ ለብረተሰቡ መረጃ እንሰጣለን። ከሁሉ በላይ ህዝቡ በጋራ ከተደራጀ ህዝቡ በጋራ አካባቢውን የሚጠብቅ ከሆነ በአካባቢው ላይ የሚፈጸም ማንኛውም ነገር ከህዝብ ዓይን ሊሰወር አይችልምና በሰጠናቸው አድራሻዎች መሰረት ህዝቡ በዚህ ሁለት ቀን ከአንድ ሺ አምስት መቶ የሚበልጡ ጥሪዎችን ሰጥቶናለኛ ከጠቆመን ጥቆማዎች መካከል አብዛኛው ጥቆማዎች በአግባቡ የሚሰሩ ናቸው። ህብረተሰቡ አካባቢውን በመጠበቅ ከመከላከያ ሰራዊት ጎን እንዲቆም ጥሪ ተላልፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ መስፍንን፣ አመሰግናለሁ። በሌላ በኩል የትግርኛ ክፍል ባልደረባችን ገብረ ገብረ መድህን ያነጋገራቸው ትግርኛ ተናጋሪዎች ሰዎች በተለያዩ የሀገሪቱ አካባቢዎች የትግራይ ተወላጆች በመሆናቸው ብቻ በመንግስት የጸጥታ ኃይሎች እየታሰሩ ናቸው ብለዋል። የገብረን ዘገባ አሉላ ከበደ ያቀርበዋል። በጋምቤላና ቤንሻንጉል ጉሙዝ የንግድ ድርጅት ያላቸው ትግርኛ ተናጋሪ የሆኑ ነዋሪዎች እየተለዩ እየታሰሩ ነው ሲሉ ለትግርኛ ቋንቋ አገልግሎት ባልደረባችን ገብረ ገብረ መድን የገለጹት ስማቸው ይፋ እንዳይደረግ የጠየቁ አንድ የጋምቤላ ከተማ ነዋሪ ናቸው። ለዚህ ሲባልም ድምፃቸው ተለውጦ ነው የቀረበው። እዚህ አካባቢ ያሉ የትግራይ ተወላጆችን የመከላከያ ሰራዊትና የፌዴራል ፖሊስ አባላት ትጥቃቸውን አስፈትተዋቸዋል አሉ የተባሉ የትግራይ ተወላጅ ነጋዴዎችም እየታሰሩ ነው። ቀደም ሲል የትግራይ ልማት ማህበር አባላት የነበሩ የመንግስት ሰራተኞችና አንድ የቀድሞ መኮንንም ይገኙባቸዋል ይላሉ እኚሁ ለአሜሪካ ድምፅ ተፈጸመ ስላሉት ሁኔታ የተናገሩት የጋምቤላ ከተማ ነዋሪ። በዚህም ሳቢያ በኅብረተሰቡ ዘንድ ስጋት አድሯል ብለዋል። በቤንሻንጉል ጉሙዝ ክልል አሶሳ ከተማ የሚኖሩ በርካታ የትግራይ ተወላጆችም እየተለዩ እየታሰሩ ነው ያሉን ደግሞ በንግድ ስራ የሚተዳደሩ ስማቸው እንዳይገለጽ የጠየቁ አንድ የከተማይቱ ነዋሪ ናቸው። ብጣዕሚ በከተማዋ አሉ የሚባሉ በንግድ ስራ የሚተዳደሩ በጣም ብዙ ሰዎች በቁጥጥር ስር ውለዋል። የሆቴል ባለቤቶች፣ ወርቅ ቤቶችና የሞባይል ቴሌፎን መሸጫ ያላቸውም ታስረዋል። የሞባይል መሸጫ ቤት የሚሰሩ እድሜያቸው 18 እና 19 የሚሆኑ ጭምርም ታስረዋል። ለገዛ ራሳቸው ደህንነት ስጋት ያደረባቸው መሆኑን ጨምሮ የገለጡት አስተያየት ሰጪ አክለውም ብጥብጥ እንዲነሳ ሲያሴሩ ተይዘዋል በሚል ለሰዎቹ እስር ምክንያት መሰጠቱንም ሰምቻለሁ ብለዋል። በክልሉ ውስጥ ሁከት ለመቀስቀስ ሲንቀሳቀሱ ነበሩ ያሏቸውን የህወሓት አባላትና አመራሮች እንዲሁም ነጋዴዎች በጠቅላላው ቁጥራቸው 30 የሚደርስ የትግራይ ተወላጆችና እንዲሁም የኦነግ ሸኔ አባላት ናቸው ያሏቸውን ሌሎች ሰባት ሰዎች በቁጥጥር ስር አውለናል ሲሉ የቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽነር አብደል አዚዝ መሐመድ ለሀገር ውስጥ መገናኛ ብዙኃን በሰጡት ጋዜጣዊ መግለጫ አመልክተዋል። በሌላ ተያያዥ ዘገባ የትግራይ ተወላጅ በመሆናቸው የአገር ውስጥ የሚሆን የውጭ ሀገር የበረራ ጉዞ እንዳላደርግ ተከለከልኩ ያሉ አንድ ተሳፋሪ ገጠመኛ ያሉትን ለአሜሪካ ድምፅ ተናግረዋል። ስማቸው እንዳይገለጽ የጠየቁት በውጭ አገር ነዋሪ የሆኑት እኚህ አስተያየት ሰጪ ከኢትዮጵያ ወደ ውጭ ሀገር ለመጓዝ ወደ ቦሌ አውሮፕላን ማረፊያ በመሄድ መታወቂያ ካሳየው በኋላ የትግራይ ተወላጆች እንዳይበሩ ተከልክሏል ተባልኩ ሲሉ ነው ለባልደረባችን የገለጡት። ምሽት ጥቅምት 25 2013 ዓ ም አገር ሰላም ብዬ ልጓዝ ሲሄድ ወዴት ነህ ብለውኝ ወደ ውጭ አገር ነው የሚሄደው ስላቸው፣ ለእናንተ አይፈቀድም አሉኝ። ኢትዮጵያዊ ነኝ ለምን ስላቸው፣ ለብቻዬ ዞር አድርገው የትግራይ ተወላጆች ላልተወሰነ ጊዜ ተከልክለዋል አሉኝ። ከዚያ በጣም አዝኜ ተመለስኩኝ። መታወቂያ በማየት ስም ለይተው እንዲህ ማድረጋቸው በድርግ ጊዜ በትግራይ ሰዎች ላይ ይፈጸም ነበር ያሉትን እንዳስታወሳቸው በመግለጽ ታሪክ ራሱን እየደገመ ነው ሲሉ ተችተዋል። እርሳቸው ብቻ የገጠማቸው እንደሆን የተጠየቁት አስተያየት ሰጪ፣ ሌሎች በርካታ ትግርኛ ተናጋሪዎችም ሲስተጓጉሉ አይቻለሁ ነው ያሉት። ከቦላ የዓለም አቀፍ አውሮፕላን ጣቢያ የሚገኘውን የኢሚግሬሽን አገልግሎትና ሌሎች የሚመለከታቸውን አካላት ማብራሪያ ለማግኘት ዘገባውን ያጠናቅረው ባልደረባችን ገብረ ገብረ መድን ያደረገው ጥረት ለጊዜው አልተሳካም። በሌላም በኩል የትግራይ ተወላጅ የሆኑ የመከላከያ ሰራዊት እና የፌዴራል ፖሊስ አባላት ትጥቅ ፈተው ከቤታቸው እንዲቀመጡ የተነገራቸው መሆኑን ስማቸውን መግለጽ ያልፈለጉ አንድ አዲስ አበባ ከተማ የሚሰሩ ኮሎኔል እና ቢሾፍቱ የሚገኙ አንድ ሌላ ሻለቃ ለአሜሪካ ድምፅ ገልጠዋል። ጉዳዩ ላይ ከመከላከያ ሰራዊትና ከፌዴራል ፖሊስ ማብራሪያ ለማግኘት ያደረግነውን ጥረት ለጊዜው አልተሳካም የትግርኛ ቋንቋ አገልግሎት ባልደረባችን ገብረ ገብረ መድህን ነው ዘገባውን ያጠናቀረው በቀጣዮቹ ቅንብሮች ትኩረታችን የዩናይትድ ስቴትስ ምርጫ ይሆናል ትውልደ ኢትዮጵያው የከተማ ምክር ቤት ተመራጭ እንግዳችን ናቸው ኦባላ ኦባላ በሚኒሶታ ግዛት ኦስቲን ከተማ ምክር ቤት አባል ለመሆን ተወዳድሮ ያሸነፈ ትውልደ ኢትዮጵያዊ ነው። ገና የአሜሪካ ዜግነቱን ባገኘ በዓመቱ ለዚህ ድል የበቃው የ27 ዓመት ወጣት እዚህ ከመድረሱ በፊት ብዙ ውጣ ውረዶችን አይቷል። በኦስቲን ግዛት ታሪክ ለየት ያለው ድሉ ለብዙ ስደተኞች ተስፋ እንደሚፈነጥቅም ይናገራል። ከኦስቲን ከተማ ምክር ቤት አባል ኦባላ ኦባላ ጋር አጭር ቆይታ ያደረገው ሀብታሙ ስዩም ቀጣዩን ዘገባ አሰናድተዋል። በሜኔሶታ ግዛት የምትገኘው ኦስቲን ከተማ ምክር ቤት አዲስ ታሪክ ከሰሞኑ መዝግቧል። ለቀጣይ አራት ዓመታት ከተማዋን ከሚያገለግሉ አዳዲስ የምክር ቤት ተመራጮች መካከል አንዱ ትኩረትን ስቧል። ከሃምሳ ዓመታት በኋላ ለመጀመሪያ ጊዜ የኦስተን ከተማ የመጀመሪያውን ስደተኛ የመጀመሪያውን ትውልደ ኢትዮጵያዊ እኔን መምረጧ የላቀ የደስታ ስሜት ፈጥሮብኛል። አሳካዋለሁ ብዬ ያሰብኩት አልነበረም። ሆኖም በእግዚአብሔር ድጋፍና በታታሪነት ቀጠልኩበት። የብዙዎች መነጋገሪያ ከሆነው የሰሞኑ ድል በፊት የሃያ ሰባት ዓመቱ ኦባላ ኦባላ ፈታኝ ምዕራፎችን አካሏል። ኢትዮጵያ ውስጥ ነው የተወለድኩት። እንደ ኤሮፓ አቆጣጠር በሁለት ሺህ ሶስት ኢትዮጵያ ውስጥ በጋምቤላ የዘር ማጥፋት ሲፈጸም እኔና ቤተሰቦቼ ወደ ደቡብ ሱዳን ተሰደድን። ከሶስት ሳምንታት በኋላ ደግሞ ወደ ኬንያ አቀናን። ኬንያ ውስጥ በሚገኝ የስደተኞች ጣቢያ ወደ አስር ዓመት ለሚጠጋ ጊዜ ይኖረናል። ኦባላ ኦባላ ከኬንያ የስደተኞች ጣቢያ ወደ ዩናይትድ ስቴትስ የመጣው የዛሬ ሰባት ዓመት ነበረ። የዛሬ ዓመት ደግሞ የዩናይትድ ስቴትስ ዜግነትን አግኝተዋል። ከአምስት ዓመት ወዲህ የኖረባት ኦስቲን ከተማ ምክር ቤት አባል ለመሆን ከመወዳደሩ በፊት በማህበረሰብ አገዝ ስራዎች ውስጥ ንቁ ተሳታፊ እንደነበረ ያውሳል። ወደ ፖለቲካው ዓለም ከመሳቢ በፊት በሲቪክ እንቅስቃሴዎች ውስጥ ንቁ ተሳታፊ ነበሩ። ሁልጊዜም ሰዎችን መርዳት እፈልጋለሁ ይህ ስሜቴ የጀመረው ትምህርት ቤት በነበርኩበት ጊዜ ነው። በሁለተኛ ደረጃ ትምህርት ቤት፣ በኮሌጅና በሥራ ህይወቴም ውስጥ ቀጥሏል። በብዙ ተግባራት ላይ እሳተፍ ነበር። ትምህርቴን ከጨረስኩ በኋላ ወደ ኦስተን ከተማ ተዘዋወርኩ። እዚያም እንደደረስኩ በማኅበረሰብ ስራዎች ውስጥ መሳተፍ ጀመርኩ። ወደዚች ከተማ ከመጣው በኋላ ያደረግኩት የመጀመሪያው ነገር ወደ ከንቲባው ቢሮ በማምራት ለማኅበረሰቡ ላደርግ የሚችለው ነገር ካለ መጠየቅ ነበር። ከንቲባው በእጅጉ ነበር የተደነቀው። ከዚያ በኋላ በማህበረሰባዊ ስራዎች ውስጥ ንቁ ተሳታፊ ሆኜ ቆይቻለሁ። በዚህ ምክንያት ነው ዛሬ የደረስኩበት ደረጃ ላይ የተገኘሁት። በወጣትነት ዕድሜው ለትልቅ ኃላፊነት የበቃው ኦባላ ኦባላ፣ የእሱ ስኬት ለተቀረው የአፍሪካ ስደተኞች ማህበረሰብ መማሪያ እንዲሆን እንደሚሻ ይናገራል። እሱ መንገድ ለብዙሃን የብርታት ምንጭ ይሆን ዘንድ ደጋግሞ ያስገነዝባል። ለማናቸውም ስደተኞችና ፍልሰተኞች የዳያስፖራ ማህበረሰብ አባላት የማስተላልፈው መልእክት ቢኖር ዩናይትድ ስቴትስ አሁንም ድረስ የመልካም ዕድሎች መገኛ ምድር ናት። ወደ አሜሪካ በጥሩ ራዕይ ግብ ሰንቃችሁ ከመጣችሁ የአሜሪካ ህልም የሚሰኘውን ታሳካላችሁ። የአሜሪካ ህልም አሁንም በሕይወት አለ። ሆኖም ግን እንዲሁ በነፃ አይመጣም። ከምቾት ቀጠናችሁ ወጥታችሁ በትጋት መስራት ይጠበቅባችኋል። ከህልማችሁ ከሚያሰናክሏችሁ ነገሮች መራቅ ይጠበቅባችኋል። በአቋራጭ ሁሉንም አይነት ህልም ማሳካት አትችሉም። ትክክለኛውን መንገድ ከተከተላችሁ ግን ካሰባችሁበት ትደርሳላችሁ። ይሄ ለሁሉም አፍሪካዊ ወጣት ወንድሞቼና እህቶቼ በተለይም ደግሞ ለኢትዮጵያውያን ማኅበረሰብ የሚሆን ነው። በአሜሪካ ለሚኖሩትም ጋምቤላ ውስጥ አሊያም ኬንያ ውስጥ በስደተኛ ጣቢያ ውስጥ ለሚኖሩትም ጭምር ነው። እንደተባበሩት መንግስታት የስደተኞች ድርጅት ሪፖርት፣ በዓለም ላይ ከሚገኙ ስደተኞች መካከል ከአራቱ መካከል አንዱ ከሰሃራ በታች ባሉ ሀገራት ውስጥ ተጠግቶ ይኖራል። ኢትዮጵያና ኬንያን የመሰሉ ሀገራት በሚሊዮኖች የሚቆጠሩ ስደተኞችን አስጠግተዋል። የስደተኞች ኑሮ በፈተና የተሞላ ነው። በመሰለ ህይወት ውስጥ ያለፈው ኦባላ ይሄ ቀን አላፊ ነው ይላል። ስደተኝነት ለተወሰነ ጊዜ የምትቆዩበት ሁኔታ እንጂ ዘላለማዊ አይደለም። ለነሱ ያለኝ ብቸኛ መልእክት ተስፋ ማድረጋቸውን እንዲቀጥሉ፣ የትም የትም ቦታ ቢሆኑ ተስፋ እንዳይቆርጡ ነው። አንድ ቀን ካላችሁበት ቦታ ለቃችሁ የተሻለ ስፍራ ላይ ትገኛላችሁ። በአሜሪካ አውሮፓ፣ በአውስትራሊያ በእንግሊዝ ለእናንተ የሚሆን ስፍራ አለ። ጊዜ ይፈጃል። ተስፋ ሳትቆርጡ ግን ታግሳችሁ መጠበቅ አለባቸው። የኦስቲን ከተማ ምክር ቤት አባል ኦባላ ኦባላ ከፊቱ አራት የስራ ዓመታት ይጠብቁታል። እኔን ዓመታት የከተማዋን ነዋሪዎች ችግር ለመፍታት እንደሚያውላቸውም ይናገራል። ማይኔክ የቀጣይ አራት ዓመታት እቅዴ የኦስትን ከተማ ነዋሪዎች የገጠሟቸው ያሉ የቤት ችግሮችን የመሳሰሉትን መፍታት ነው። ተጨማሪ መኖሪያ ስፍራዎች መገንባት አለባቸው። የተለያየ ባህል ያላቸው ማህበረሰቦች ቁጥር እያደገ ነው። በስራ ምክንያት ስደተኞች፣ ፍልሰተኞች፣ ብሎም በዚህ አገር የተወለዱ ሰዎች ከተለያዩ የአገሪቱ ክፍሎች ወደ ኦስትን ከተማ ለመምጣት እቅድ አላቸው። ስለዚህ የመጀመሪያው እቅዴ ተጨማሪ ቤቶች እንዲገነቡ ማበረታታት ነው። በሁለተኛ ደረጃ በኦስትን ከተማ የሕፃናት የቀን መዋያ እንዲኖር ለማድረግ እጥላለሁ። የልጆች መዋያ ከሌለ አንድ ሰው ወደ ሥራ ለመሄድም ሆነ ለማግኘት ይቸግረዋል። ይችን ውብ ከተማ ከየትኛውም ስፍራ የመጣት ሰው ከቻይናም ይሁን ከኢትዮጵያ፣ ከኤርትራም ሆነ ከደቡብ ሱዳን የበለጠ በወዳጅነት የምትቀበል እንድትሆንም እፈልጋለሁ። ይሄ ትልቁ ህልሜ ነው። ሌላው ቅዴ ስደተኞች አሜሪካ ውስጥ ያለንን ስም መቀየር ነው። ስደተኞች ወደ አሜሪካ በሚመጡበት ጊዜ ጥሩ ነገሮችን አይሰሩም። ለማዳረስ የሞከርኩት ያለሁት መልእክት ስደተኞች የዚህ አገር እድገት ክፍል መሆናቸውን ነው። ካለ ስደተኞች አሜሪካ በቅጡ መንቀሳቀስ አትችልም። ይቺ አገር የስደተኞች ምድር ናት። የእያንዳንዱ ሰው ህልምም ሆነ ህይወት ዋጋ አለው። ኦባላ ኦባላን የመሰሉት ለድል መብቃታቸው በሜኔሶታ ግዛት ውስጥ ያሉ ስደተኞችን እየጨመረ የመጣ ተጽዕኖ ፈጣሪነት ጠቋሚ አድርገው የሚመለከቱት ጥቂት አይደሉም። ከዚህ በላይ ግን በመታገስና በትጋት የማይደረስ ህልም እንደሌለ አብነት ከተፈለገ ኦባላ ኦባላን የሚጠቅሱ በርካቶች ይመስላሉ። ሀብታሙንና እንግዳውን እናመሰግናለን። ክቡራትና ክቡራን የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የቅዳሜ ምሽት ዝግጅት ነው። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ልታደምጡን ትችላላችሁ። የማስተናግዳችሁ ቆንጂት ታየነኝ። የምሽቱ ዋና አዘጋጅ ትዝታ በላቸው ነች። የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው። የአየር ስርጭቱን ቅንብር የያዘው ደግሞ ንጉሱ ታምሬ ነው። እስከ አራት ሰዓት ድረስ ከእናንተ ጋር እናመሻለን። አብራችሁን እንድትቆዩ በድጋሚ እንጋብዛለን። የዩናይትድ ስቴትስ ምርጫ የቀጣዩ ውይይት ርዕስ ይሆናል። አብራችሁን ቆዩ። የዩናይትድ ስቴትስ ምርጫ ቢጠናቀቅም የምርጫ በኋላ ጓዙ ግን ያበቃ አይመስልም። በምርጫው ምሽት አሻቅበው የነበሩ የፕሬዝደንቱን ጎራ ያነቃቁ ቁጥሮች አሁን በየቀኑና በየሰዓቱ እየተሸረሸሩ መጥተዋል። በአንጻሩ ደግሞ ቁልፍ በሚባሉት የትንቅንቅ ግዛቶች ውስጥ ቁጥሮቻቸው እያሻቀቡ የመጡት የጆ ባይደን ጎራ መነቃቃቱ እየጨመረ ቤተ መንግስቱን ለመረከብ እያኮበኮበ ይታያል። እንዲያውም ዲሞክራቱ እጩ ትናንት ምሽት ላይ ለሀገሪቱ መኖሪያቸውን በሚገኝባት ዴላዌር ላይ ንግግር አድርገው ነበር። ድምጾች በገፍ ተዘርፍ ያለው መራጮቻችን እንዲሸማቀቁ ተደርጓል የሚለው የትረምፕ ዘመቻ ክሶችን እየመሰረተ ነው። በአስሮች የሚቆጠሩ ዶሴዎችን ለመክፈትም እየተዘጋጀ ነው። የዚህን የምርጫ ጊዜ መጠናቀቅ ሰው በጉጉት እየጠበቀ ነው። ለመሆኑ ዩናይትድ ስቴትስ ውስጥ ምን እየሆነ ነው? እንዲተነትኑልን አንድ ሪፐብሊካንና አንድ ዲሞክራቲክ ትውልደ ኢትዮጵያ አሜሪካውያንን ጋብዘናል። ሁኔታዎች በፍጥነት እየተለዋወጡ ባሉበት ሁኔታ ይህ ውይይት የተካሄደው ትናንት እንደነበር ማሳሰብ እንወዳለን። ሁለቱም የተመዘገቡ የየፓርቲያቸው አባላት ናቸው። ሶሎሞን አባተ ነው ያነጋገራቸው። እንግዶቹ ራሳቸውን ያስተዋውቃሉ። እኔ ሞሐመድ አባ ጀበል ታሂሮ እባላለሁ። ዳላስ ነው የምኖረው። የኢኮኖሚክስ መምህር ነኝ። የፖለቲካ ዝንባሌ በፊት ብዙ ሰው ያስታውሳል። በሁለት ሺህ አስራ አራት ለአሜሪካን ሴኔት ተወዳድሬ ነበር። ያኔ እንደ ኢንዲፐንደንት ነው ነበር የተወዳደርኩት። ከዛ በኋላ ግን ሬጂስተርድ ዴሞክራቶኛ አለው ሰለሞን አመሰግናለሁ ፕሮፌሰር ሙሐመድ አባ ጀበል ጣሂሮ። ወደ አቶ ላባን ደግሞ መለስ ልበል። ስቲ ንኪዩ አቶ ሰሎሞን ላባን የማነ ባል አለ። እኔ ለግሌ ነው የምሰራው እና የሪፐብሊካን ፓርቲ ደጋፊ ነው። ደጋፊ ኖት ወይስ አባል ኖት? አባልም ነኝ። አመሰግናለሁ ሁለታችሁንም። ወደ አጀንዳችን እናልፋለን። ፕሮፌሰር ሙሐመድ አመሰግናለሁ ሰለሞን። እኔ በጣም የገረመኝ ነገር የአሜሪካን ህዝብ ጫጫታውን የዲሞክራቱንም የሪፐብሊካኑንም ትቶ እንደዚህ በነቂስ ወጥቶ ድምፅ መስጠቱ በጣም የሚያስገርምና እዚህ ሀገር በመኖሬ የሚያኮራኝ ነገር አንዱ እሱ ነው። ሰለሞን አቶ ላባን እርሶስ የሚሉት ነገር አለ? በአጭሩ እንደው ለመንደርደሪያ የሚሆን ወይል በዚህ የአሜሪካ ምርጫ የሚያስደስት ሁኔታ ያው እንደ አራት ዓመት በፊት ሚዲያ ብሎ የተናግሮ የነበረ እንደከሸፈ ነው የታየው። ትራምፕ በዚህ ሰዓት እዚህ ሁኔታ ይሆናል ብሎ አላሰቡም። አሁን ግን ለማሸነፉ እድሉም እየተጠናከረ የሚሄድበት ሁኔታ ስላለ በዚህ ይደሰታለሁ ማለት ነው። ለመሆኑ ምንድን ነው እየሆነ ያለው? ምርጫው ማክሰኞ ተሰጠ ኖቬምበር ሶስት ወይም በኢትዮጵያ አቆጣጠር ጥቅምት ሀያ አራት ጥቅምት ሀያ አምስት ማለዳ ላይ አዲስ አበባ መጠናቀቁን ነው የምናውቀው። እስካሁን ድረስ ግን አላለቀም። ያው እንደምናየው ምንድን ነው እየሆነ ያለው በዩናይትድ ስቴትስ የምርጫ ፖለቲካ ውስጥ ከፕሮፌሰር መሐመድ ልነሳ። ታንክዩ ሰለሞን እንግዲህ የአሜሪካን ምርጫ የምርጫ ቀን አለ ያ ኖቬምበር ሶስት ነበር፣ በዚህ አመት ከምርጫው በፊት ደግሞ ኤርሊ ቮቲንግ የሚሉት ነገር አለ። ሰው በአካል ሄዶ ቮት ማድረግ ይችላል ወይንም የምርጫ ወረቀቱን በፖስታ መላክ ይችላል። እና አሁን የምርጫ ውጤት የዘገየበት ዋናው ምክንያት በፖስታ የተላከው የምርጫ ወረቀት መቆጠር ስላለበት ነው። አሸናፊውን እስካሁን ያላወቅንበት ምክንያት ይሄ ነው ዋናው። ሰለሞን፣ አቶ ላባን፣ ፕሮፌሰር ያሉት እኔም ጋር አለ ያለው ንግግሩ። ግን አንዳንድ ስቴቶች ምርጫ ኖቬምበር ሶስት ተካሂዶ ፖስታውም በኖቬምበር ሶስት መድረስ አለበት ነው የሚሉት። አንዳንድ ስቴቶች ግን ፖስታው ማክሰኞ ኖቬምበር ሶስት እስከ ተላከ ጊዜ እንቀበላለን ነው የሚሉት። አሁን አንዳንድ ስቴቶች በሲስተማቸው ዳታቤዝ ያው የፊርማ ምልክት አለ። ባሎቱ ሲመጣ በሜይል ቼክ ይደረጋል፣ ኮንፈርም ይደረጋል ማለት ነው። ያ ሰውዬ ወይም ሴት እንደመረጠች የሚያስታውቅ ማለት ነው። ቬሪፊኬሽን ይባላል። አሁን በፔንስልቬኒያ ይሄ ችግር ደረሰ ማለት ነው። ለምን ምርጫው ረጅም የሚሄዱ ያለው ኖቬምበር ሶስት የነበረ ያው እስከ ኖቬምበር አስር አስራ አንድ ሊቀጥል ይችላል ነው የሚለው ይባለዋል። ደብዳቤ ከደረሰ ጊዜ መቀጠር አለበት ተባለ። እሱ እንዳይበቃ ሁለተኛው ቬሪፊኬሽን የሚባል ነገር የለም። ማረጋገጥ ማለት ነው። ምንም የምታረጋግጥበት የለምና አሁን ይሄ ሁሉ ኮርት መሄድ አለበት። ለአንዴና ሁሌ ሶሉሽን እንዲኖረው ወደ ኮርት ይካሄዳል እና። የትኛው ነው ተቀባይነት ያለው እና የትኛው ተቀባይነት የለውም? ይጠየቃል ማለት ነው። ፕሬዚደንቱ ወጥተው ተጭበርብሯል የማለት ያህል ብዙ ቦታ ላይ የማጭበርበር ስራ ተሰርቷል ብለው ነበር። እርሶ ይጋራሉ? ይሄንን የፕሬዚደንቱን ሐሳብ አቶ ላባ። ቬሪ ሲምፕል ነው። በፊላዴልፊያ ዩዋ፣ በጣም ቀላል ነገር ነው። ፖል ዋቸር ስትሆን ያንተ ደጋፊ እና የዛኛው ፓርቲ ደጋፊ ገብቶ ሲቆጠር ማየት ይችላሉ። ኮንፈርም ያደርጋሉ ማለት ነው እዚህ ጋር ፊላደልፊያ የተከለከለበት ሁኔታ ነበር። ባለት ስከየት እንደሚመታ ይታወቅ እና ሁሉ ጊዜ ደግሞ ሲመጡ አንድ ፓርቲ ስም ብቻ ነው የአንድ ሰው ስም ብቻ ይዞ ነው የሚመጡ የሚገኙ ባለት፣ ቬሪ ስትሬንጅ የሆነ ነገር ነው። በአሜሪካ እንዲያም የሚያሳፍር ነገር ነው። ይሄ ራሱ የቻለ ለአሜሪካ ምርጫ ሌጅትማይዝ የሚያደርግ ነው። ሌጅትማይዝ የሚያደርግ ማለት ቅቡልነት የሚያሳጣው ለማለት ነው። አው፣ ተቅብል እና በዓለምም አሜሪካ እኮ ያለው ጥያቄ አሁን በዓለምም ሄዶ ስለሌላ ሰው ምርጫ ምናምን መናገር የማይችልበት ሁኔታ ነው እንጂ፣ ሁሌ ባለት ሲመጣ እንዴት ብሎ ነው አንድ ሰው ስም ብቻ ይዘው የሚመጣው? ሎስሞላም እንኳ አንዳንዴ ለጆክ ብለህ ኳስ ትንሽ እኮ ለዛኛው እንዳትሰጥ። ይሄ ቢግ ጆክ ቀልድ ነው የሚካሄደው ያለው ማለት ነው። እና አሁን ይሄ ኮርት ግዴታ መፍታት አለበት። የአሜሪካ ህዝብ እምነት እንዳያጣበት ሲስተሙ ማለት ነው። ፕሮፌሰር መሐመድ እርሶስ ምን ይላሉ በዚህ ጉዳይ ላይ? ሁሉም ስቴቶች ሰለሞን የምርጫ ወረቀት በምርጫው ቀን እስከተላከበት ጊዜ ድረስ ይቆጠራል ይላሉ። ፖስት ማርክ መሆን ያለበት ኖቬምበር ሶስት ነው። ከዛ በኋላ ከተላከ አይሆንም፣ ግን ኖቬምበር ሶስት ላይ ፖስት ማርክ ከሆነ ይቆጠራል። አንደኛው እሱ ነው። ሁለተኛው ደግሞ አሁን አቶ ለባን ያሉት አሊጌሽን ነው። ወንጀል ነው እንጂ ክስ ነው። ክስ ነው እንጂ ተጨባጭ መረጃ ያለው ነገር የለም። አሜሪካ ውስጥ ምርጫን የሚያካሄደው ስቴት ነው፣ በየስቴቱ ነው እና ለምሳሌ አሁን ጆርጂያ እንደዛ አይነት ክስ ነበር። ግን የጆርጂያው ገቨርነር ገዢ ሪፐብሊከን ነው። ሴክሬታሪ ኦፍ ስቴት ውጤቱን ትክክል ነው ብሎ ፊርማ የሚመታበት ማለት ነው። ሁለቱም ወጥተው ምንም ነገር የለም እስካሁን ትክክል ነው ብለው ተናገሩ ትናንትና። ክስ አለ። ፖለቲከኞች እንደዚህ አይነት ነገር ያደርጋሉ። በሁለት ሺ አልጎር እና ጆርጅ ደብልዩ ቡሽ እንደዚህ አይነት የተራዘመ ምርጫ ነበር። ያኔም እንደዚህ አይነት ክስ ነበር። ያኔ ደግሞ ከሳሽ ሁለቱም ነበሩ። አሜሪካ ውስጥ የተሸነፈው ሁልጊዜ እንደዚህ አይነት ክስ ያቀርባል። ይሄ ያልተለመደ ነገር አይደለም። ግን አሜሪካ ውስጥ ያው መረጃ ነው ሊከሱ ይችላል። የሚከሱ ይመስለኛል። ግን ብዙም በክስ የሚቀየር ነገር ያለ አይመስለኝም። ሰለሞን እንደምናየው በዚህ ምርጫ ላይ በመጀመሪያው ቀን እና ቀጥሎም ባለው ቀን አጋማሽ ድረስ ማለት ይቻላል ፕሬዚደንቱ በከፍተኛ ሁኔታ እየመሩ የነበሩባቸው አካባቢዎች ወደ ባይደን ማዘንበላቸውም ይመስለኛል እንዲህ አይነቱን ሁኔታ የፈጠረው እና በዚህ ጉዳይ ላይ የአሜሪካ ሕዝብ ምናልባት ውዥንብር ውስጥ እንዲገባ የተደረገበት ሁኔታ የለም በእናንተ እምነት? አቶ ላባን ወይል፣ በፊትም ተነግሮ የነበረ ይሄ ሜል ኢን ባለት የሚባል ነገር በጣም አስቸጋሪ ነው ስለዚህ አሁን አንዳንድ ስቴቶች አሉ ልምድ ያላቸው ኦልሬዲ በቀላሉ ሀንድል ማድረግ የሚችሉት ማለት ነው በብዛቱ ስቴቶቹ ግን ክልሎቹ ማለት ነው ይሄን አይነት ልምድ አልነበራቸው ስለዚህ ከየት ነው የሚመጣው እንዴት ነው የሚመጣው ማን ነው ቬሪፋይ የሚያደርገው ይሄ የሚያውቀው ሰው የለም አሁን ያ ነው ችግሩ ስለዚህ አሁን አንዳንዱ አንዳንድ አካባቢ ቶሎ ብሎ ይቆጥራል አንዳንድ አካባቢ ደግሞ ስሎው ይቆርጥራል ማለት ነው። አሁን ያለው ንግግሩ በዚህ ላይ ደግሞ መጭበርበር ይጨመርበታል ማለት ነው። በዚህ አስቸጋሪ ሁኔታ ተፈጠረ ማለት ነው። ይሄ ደግሞ በፕራይመሪ ጊዜ በብዙ አካባቢ ኦልሬዲ ታይቶ የነበረ ችግር ነው። ሊስተካከል የማይችልበት ችግር ነው። ደግሞ ግን በኮሮና አሳቦ ነው ይሄ ሁሉ ነገር የተደረገው። ኤንድ ኦፍ ደ ዴይ አሁን ባላንሱ ሁኔታው አስቸጋሪ ሁኔታ ገባች ማለት ነው አገሪቱ ዩናይትድ ስቴትስ መቼም ተፈጥሮዋ ሁሉም ነገር ላይ በምርጫ ዲሞክራሲ ላይ የተመረኮዘ ነው። በምጣኔ ሀብቱ ማለት አይደለም፣ እንደ መንግስት እንደ ፖለቲካ ስርዓት ማለት ነው። እና ይህንን ያህል ልምድ ያላት ሀገር፣ በየሁለት ዓመቱ ምርጫ የምታደርግ፣ አስፈላጊም ሲሆን በየጣልቃው የማሟያ ምርጫዎችን እያደረገች የኖረች ሀገር እንዴት ነው ማን እንደሚያረጋግጥ አይታወቅም ማለት የሚቻለው ወይም ደግሞ ይህንን ስርዓት እንዴት መምራት እንደሚቻል ውዥንብር ውስጥ መግባት የተቻለው አሜሪካን በምታክል የዓለም ምሳሌ በሆነች ሀገር ሀምሳ ክልል ነው ያለው። እዚህ አሁን በቱ ታውዘንድ እንደ ፕሮፌሰር እንዳሉት በፍሎሪዳ ችግር ነበረ። የፍሎሪዳ ከዛ የነበረ አስተዳዳሪ እርምጃ ወሰደ። አሁን ፍሎሪዳ ይሄ ችግር አስተካከሎ ማለት ነው። አሁን ፍሎሪዳ እንዳያችሁ ትልቅ ስቴት ነው፣ ዳይቨርስቱ ነው፣ ግን ፈጥኖ ሪፖርቱ አሳየ ማለት ነው። ቴክሳስ ትልቅ ስቴት ነው። ቴክሳስ ፈጥኖ ሪፖርት አድርጎ ቴክሳስ እንዲያም ሬከርድ ነው ያሳየው። አሁን ያለው ችግሩ ታስተዋላችሁ፣ ዴሞክራት ራን የሚያደርጋቸው ስቴቶች ናቸው ችግሩ። ፔንስልቬንያ ችግር ነው፣ ሚሽግን ችግር ነው፣ ዊስካንሰን ችግር ነው። ለምንድን ነው ይሄ ሲስተም ሊስተካከል ያልተፈለገ ማለት ነው? ጆርጂያ በሪፐብሊካኖች ነው የምትመራው። አዎ ጆርጂያ ግን የጆርጂያ ችግር እንኳን ገና አልታወ ምን ጆርጂያ እንኳን ችግር ላይ የለችም። ጆርጂያ አሁን ለተወሰነ ጊዜ ገና የሚሊታሪ ባለትም ሊቆጠር ነው፣ ኦቨርሲ የመጣ ባለት ሊቆጠር ነው። ገና ሁኔታው አላለቀም። ስለዚህ እነሱ የሚሉት ያለ ግን በፔንስልቬንያ ችግር አለ፣ በሊን ችግር አለ። ፕሮፌሰር መሐመድ እርስዎ የሚሉት አለ። እኔ ምርጫ ተጭበረበረ የሚለውን ኦልዱ ሪስፔክት አልጋራውም ሰለሞን፣ ምክንያቱም መረጃ የለም። በጣም መጠንቀቅ የሚያስፈልግ ይመስለኛል። አንድ ያ እሱ ነው። ሁለት ያው ደግሞ አሜሪካ ሀምሳ ስቴት ነው ያላት። ከሀምሳዎቹ አርባ አምስት ስቴቶች ምንም አይነት ችግር የለም አምስቱ ኋላ የቀሩት ይሄንን ምርጫ ውጤት ስለሚወስኑ ነው። ይሄ ክስ የበዛባቸው ቴክሳስ፣ ኦክላሆማ፣ ካንዛስ፣ ነቫዳ፣ ሳውስ ዳኮታ፣ እነዚህ ላይ ለምንድን ነው ክስ የሌለው? ለምሳሌ ካሊፎርኒያን ባይደን በብዙ ድምፅ ነው ያሸነፈው። እዛ ክስ ለምን የለም? ተጭበረበረ ማለት እኮ ይቻላል እዛም ኒውዮርክ፣ እንደዛ ውስካንሰን፣ ምንሆና ይሄ ተጭበረበረ የሚለው እኔ እዚህ ሀገር ብዙ ምርጫ አይቻለሁ፣ ሰለሞን። ሁልጊዜ ምርጫውን የሚወስኑት ላይ እንደዚህ አይነት ክስ ይበዛል። ይሄ ክስ ምንም አይነት መረጃ የለውም። ፕሬዚደንት ትራምፕ ብዙ ጊዜ ወጥተው እንደዚህ ይናገራሉ እና መጠንቀቅ በጣም ያስፈልጋል። ገቨርነሩ እና ሴክሬታሪ ኦፍ ስቴት ወጥተው ምንም የተጭበረበረ ድምፅ የለም ብሎ ሲናገሩ እነሱን ማመን ያለብን ይመስለኛል። እኔ መረጃ ካለ በመረጃ ኮርት ሄደው መጋፈጥ ይችላሉ። ግን ምንም አይነት መረጃ በሌለበት ተጭበረበረ የሚባል ነገር አጭበርብሯል ማለት በጣም ትንሽ ይከብዳል እና የአሜሪካንም ዲሞክራሲ ትንሽ መጥፎ ስም የሚሰጠው ነገር ስለሆነ መጠንቀቅ የሚያስፈልግ ይመስለኛል። ሰለሞን እስቲ ኮርት እኮ አሉ ኦሬዲ አፌዴቪት ተሞልቶ እንደተጭበረበረ ኮርቶ ሄዶ አልኮ ኦልሬዲ አልሄዱም፣ እኮ አይደለም፣ ዝም ብሎ አይደለም ክስ የሚያቀርቡ ያሉ። እሱ ኦልሬዲ ወደ ኮርት ገብቶ ኮርትም እያየው ነው። ስለዚህ ውሸት ሊባል አይችልም። ውሸት አፌደቤት እዚህ ሀገር እንግዲህ የታወቀ ነገር ነው። ቃለ መሃላ አድርገህ ነው ወረቀቱን የምትፈርመው። እሱሙም ደግሞ ከዋሸህም ፔናልቲ አለ፣ ቅጣት አለ፣ እስከ መታሰር ማለት ነው። ስለዚህ እነዚህ ሰዎች ፈሩሞ ሰጥተዋል። እዛ ቦታ ውስጥ የነበሩ ያዩት ምን እንደሚደረግ እንደነበረ በዛ ምክንያት መክሰስ ተመስርቶ ኦሬዲ ኮርት ላይ ያለው ሁኔታ ነው። እዚህ እኔ ሰው አላቅም። ዋሽቶ ወረቀት ፈርሞ እንደሚቀጣ እያወቀ እንግዲህ ሕይወቱ ሪስክ የሚያስገባ እኔ አላቅም። ክስ ክስ እንግዲህ ያው አሊጌሽን ነው። እዚህ ሀገር ክስ ማለት አንድን ነገር መወንጀል ማለት ነው መክሰስ ማለት ነው። መረጃ እስካሁን የለም። ለዛ እኮ ነው አሊጌሽን ነው ያልኩትም ለዛ ነው መክፈትም ይቻላል ያው አሊጌሽን ነው። መረጃ መጥቶ ፍርድ ቤቱ እስኪወስንልህ ጊዜ ድረስ ያው አሊጌሽን ነው። ስለዚህ የፍርድ ቤት ውሳኔ ነው ተጭበርብሯል አልተጭበረበረም መባሉን የሚያረጋግጠው ነው። እያሉ ያሉት በትክክል ነው። እሱ አይደለም ተጭበርብሮ አልተጭበረበረ ሳይሆን ተጭበርብሮ ካለ ሬሜዲ መኖር አለበት፣ መስጠት አለበት ማለት ነው። ስለዚህ አንዳንዱ ባለት የተቆጠሩ ከዛ መውጣት አለባቸው ማለት ነው። እስቲ ይቀይራል አሁን ካለበት ሁኔታ እንዴት ነው የሚወጣው? ልጠይቃችሁ። እለታችሁንም እየተቃረቡ ነው ብዙዎቹ ስቴቶች አሁን የቀሩት ውጤት ወደ መናገር እየተቃረቡ ይመስላል። ጆርጂያን ብንመለከት፣ አሪዞናን ብንመለከት፣ ፔንስልቬኒያን ብንመለከት፣ ኔቫዳን ብንመለከት እየቀረቡ ይመስላል በጣም ውጤቱን ለማወጅ ምንድን ነው የሚሆነው? ይሄ ውጤት ከታወጀ በኋላ ውጤቱ ማወጅ ቀላል ነው። ሰርቲፊኬሽኑ ነው ይህ ኮርት የሚሄድ ያሉት እንኳ ውጤቱ እንደ አሁን ዊስካንሰን ውጤቱ ወሰነ አወጀ። አሁን እንደ እንደ አዲስ ይቀጠር ተባለ። እንደ አዲስ ደግሞ መቆጠር ይጀመራል ማለት ነው አሁን ሰርቲፋይድ እንዳይሆን ነው ወደ ኮርት የሚሄዱት ያሉት ማለት ነው። ሰርቲፊኬሽን ከተደረገ ሌላ ንግግር ነው። አሁን ለሱ ተብሎ ነው ወደ ኮርት የሚሄደው ያለው ማለት ነው። ፕሮፌሰር መሐመድ ምን ያስባሉ? እርስዎስ ምንድን ነው የሚፈጠረው ከዚህ በኋላ? እስካሁን ውጤታቸውን ያልገለጹት ያላወጁት አምስት ስቴቶች ናቸው፣ ሰለሞን። አላስካ፣ ፐንስልቬኒያ፣ ጆርጂያ፣ ኖርት ካሮላይና እና ነቫዳ ናቸው። ፕሬዚደንት ትራምፕ ሁለት መቶ አስራ አራት ኤሌክቶራል ቮት ነው ያላቸው አሁን። ባይደን ሁለት መቶ ስልሳ አራት ባይደን አንድ ስቴት ብቻ ነው የሚፈልገው። ከዚህ በኋላ ነቫዳን ካሸነፈ የሚቀጥለው ፕሬዚደንት እሱ ይሆናል። ጆርጂያን፣ ኖርት ካሮላይናን፣ ፐንሰልቬኒያን አንድ ስቴት ብቻ ነው የሚፈልገው። አላስካ ለማንም ውጤት ወሳኝ አይደለችም፣ ሶስት ኤሌክቶራል ቦት ብቻ ስላላት። ኦኬ፣ ከአምስቱ ውስጥ ፕሬዚደንት ትራምፕ ኖርት ካሮላይና ውስጥ ብቻ ነው እስካሁን እና አላስካን እየመሩ ናቸው። አምስቱን ማሸነፍ አለባቸው ፕሬዚደንት ሆነው ለመቀጠል ነቫዳን ፐንስልቬንያን፣ ኖርት ካሮላይናን፣ ጆርጂያን እና ፐንስልቬንያን አምስቱንም ካላሸነፉ ፕሬዚደንት ሆነው አይቀጥሉም። ባይደን አንድ ብቻ ነው ፈልገው አሁን ነቫዳን ካሸነፈ ፕሬዚደንት ይሆናል። ፐንሰልቬኒያን ካሸነፈ ፕሬዚደንት ይሆናል። ጂኦርጂያን ካሸነፈ ፕሬዚደንት ይሆናል። በሶስቱም እስቴቶች ባይደን ነው እየመራ ያለው እና ፕሬዚደንት ትረምፕ በጣም አስቸጋሪ መንገድ ነው ያላቸው እና በእኔ ግምት አሁን ጂኦርጂያ ለምሳሌ በአንድ ሺ ዘጠና ሰባት ድምፅ ባይደን እየመራ ነው። ዘጠና ዘጠኝ ከመቶ ውጤቱ ተነግሯል እና አፒል ባትል ነው ለፕሬዚደንት ትረምፕ የአምስትን ስቴት ውጤት በክስ መቀየር በጣም በጣም አስቸጋሪ ነው፣ እና በጣም አፒል ባትል ነው ያላቸው እና እኔ እንደሚመስለኝ ዛሬ ወይ ነገ ምናልባትም ዛሬ አሸናፊውን የምናውቅ ይመስለኛል። ይሄ ማለት አቶ ለባን እንዳሉት ሰርቲፋይ ይሆናል ማለት ሳይሆን ውጤቱ ይታወቃል። ያው ሰርቲፋይ የሚያደርገው ስቴት ነው። ምናልባትም አሜሪካን ሱፕሪም ኮርት ሄደው እንደገና ይቆጠር ሊባል ይችላል። ጠቅላይ ፍርድ ቤት እንደገና ይቆጠር ማለት ይችላል። ግን የምርጫውን ውጤት መገልበጥ ወይም መቀልበስ አይችልም። ይሄ የሕዝብ ውሳኔ ነው እና ያም ቢሆን አሁን እንደማየው ኔቫዳ፣ ፐንሰልቬኒያ፣ ጆርጂ በሶስቱ ባይደን እየመራ ነው እና ሶስቱንም ካሸነፈ እሱ አንድ ብቻ ነው የፈልገው እና የሶስቱን ውጤት በክስ መቀየር በጣም በጣም አስቸጋሪ ነው የሕዝብ አስተያየት ግምገማ የሚባል ዩናይትድ ስቴትስ ውስጥ ከየምርጫው ጋር ተያይዞ ወይም በሌሎችም ጉዳይ ላይ በየወቅቱ የሚነሱ የግምገማ ውጤቶች አሉ። ለመሆኑ ታምኗቸዋላችሁ እናንተ አቶ ላባ ነው? እንደ ፕሮፌሽን ከሞተ ቆይተዋል። ለምን ሁለት ሺህ አስራ ስድስትም ትልቅ ስህተት እናድርጎ የነበሩ አሁንም በዚህ ምርጫ ምንም ተሳስተን ያሉት ግን፣ እኔ ፎር ኤግዛምፕል አሁን ፕሮፌሰር ያሉት አልስማማ። ይሄ አንድ ስቴት ብቻ ነው የቀረው አንድ ስቴት የቀረው ማን ነው ያለው? ሚዲያ ስላለው በቃ እሱ ተቀባይነት አለው ማለት አይደለም። ሚሽገን ገና ክስ ላይ ነው ያለው። ዊስካንሰን ገና ክስ ላይ ነው ያለው። ፔንስልቬኒያ ገና እየቆጠረ ነው። ጆርጂያ ገና ሌላ ባለት የሚገቡ አሉ። ገና ያልተቆጠሩ አብሰንቲ ባለት የወታደር አሉ እና እኛም መጀመሪያ ትራምፕ የመረጥ ነው። በዛ ምክንያት እሱ ሁኔታው ከስንት ችግር አራት ዓመት ሙሉ ብዙ ነገር አይቶ ያለፈ ስለሆነ አሁንም ግዴታ ተዋክቶ ሁኔታው አስተካክሎ መቀጠል እንዳለበት ያ ስለዚህ ተስፋ የሚያስቆርጥ ሁኔታ አይደለም። ገና ሰርቲፊኬሽን ጎርኳ ለሰላሳ ስምንት ቀን ነው የሄደው ኬሱ ገና እኛ ሶስተኛ ቀን ያለ ነው ገና ሁኔታው አሁን ነው የጀመረው። ገናም አንዳንድ ስቴቶች እንኳ ገና እየቀጠሩ ነው ኔቫዳ እስከሚመጣ ሳምንት የምትቆጠር ስቴት ነው። አላለቀም ማለት ነው። እና ገና ነው ፕሮሰሱ አርባ ቀን ሊፈጅ ይችላል። ዛሬ ነገ ይታወቃል። የህልም ነው፣ ተስፋ ጉዞ ነው። አሁን ፕሮፌሰር መሐመድ እንዳሉት ብዙዎቹ የመገናኛ ብዙሀን እስካሁን ድረስ ያልቀየሩት ቁጥር አለ። ሁለት መቶ ሀምሳ ሶስት ላይ ናቸው ያሉት ባይደን ፔንሲልቬንያ ካሸነፉ ሁለት መቶ ሰባ ሦስት ይሆናሉ። ተመራጭ ፕሬዚደንት ናቸው። ወይም ሁለቱ ከቀሩት ሌሎች ሴቶች ሁለቱን ካሸነፉ ተመራጭ ፕሬዚደንት ነው የሚሆኑት። ይሄ ሁኔታ ቢፈጠር እርስዎ እንደ ሪፐብሊካን ፕሬዚደንት ትራምፕ መቀበል የለባቸውም ሽንፈታቸውን ነው የሚሉት? ኮርት ሄዶ ኮርት የሚገባ ሁኔታ አስተውሎ ካልሆነ በስተቀር በምንም አይነት መቀበል የለበት፣ እሱም አይቀበለው። ለምን ይሄ አራት አመት ሙሉ በስንት ችግር ያለፈ ሰው ነው አሁን ይሄ ራሱ የቻለ ሮድ ብላክ ነው የሚባለው ግን እንደሚወጣበት የታወቀ ነው። ካልወጣበት ደግሞ ይሄ አራት አመት ደግሞ ዲፊካልት አመት ይሆናል ባይደን ማለት ነው። እስቲ ወደዚህኛው ወዳነሱት መጨረሻ ላይ ትንሽ ቆየት ብዬ መለሳለሁኝ። ለፕሮፌሰር ሞሐመድ ደግሞ እድሉን ልስጥ። ከህዝብ አስተያየት ግምገማ ጋር የተያያዙ ሁኔታዎችን አስመልክቶ ምን ይላሉ ፕሮፌሰር? እኔ ሁለት ችግር ነው የሚታየኝ ሰለሞን፣ በዚህ በህዝብ አስተያየት ግምገማ ላይ። አንደኛው ሳምፕሊንግ ባያስ የሚባል ነገር አለ በናሙና ውስጥ የመወከል እድል እኩል አይደለም። ለሁሉም ሰው ማለት ለሁሉም አመለካከት ማለት ነው። አንደኛው ችግር እሱ ነው። ራንደም አይደለም። ሁለተኛው ደግሞ ይሄ ሰልፍ ሪፖርቲንግ የሚባል ነገር አለ። ስልክ ይደውሉልህና ይጠይቁሃል። ብዙ ሰው ለትረምፕ ቮት አደርጋለሁ ማለትን እንደ መጥፎ ነገር ሰው ያየዋል ብሎ ስለሚያምን ሲምፕሊ ይዋሻል። ትልቁ ችግር እሱ ነው። አሁንም በሁለት ሺህ አስራ ስድስትም ያየነው ያንን ነው። ስለዚህ በናሙና ውስጥ ዲሞክራቶች ናቸው በብዛት የተወከሉት፣ እና ናሙናውን ተጠቅመው ሲተነብዩ ለምሳሌ ጂኦርጂያ እና ቴክሳስን ውሰድ አሜና ፍሎሪዳና ቴክሳስን ፍሎሪዳን አሁን ባይደን ያሸንፋል ብለው ነበር እስከ መጨረሻው ደቂቃ። ግን ፕሬዚደንት ትራምፕ በጣም በቆንጆ ማርጅን በቆንጆ ልዩነት ነው ያሸነፉት። ይሄ እንዴት ሆነ ብለህ ከጠየቅከኝ እነሱ የተጠቀሙት ናሙና አብዛኛው ዲሞክራቶች ናቸው ማለት ነው። ሌላ ግምገማ የለም። አንደኛው እሱ ነው። ቴክሳስም እንደዛ ቴክሳስ አሁን የሪፐብሊካን ስቴት ነው እና በጣም የተቃረበ ነው ውጤቱ የሚሆነው ብለው ሲነግሩን ነበር። ግን የተቃረበ አይደለም። ቴክሳስን በብዙ ማርጅን ነው በብዙ ልዩነት ነው ትረምፕ ያሸነፈው። ሁለተኛው ይሄ ሰልፍ ሪፖርቲንግ ያልኩህ ነገር ነው። ኮንሰርቫቲቮች ወግ አጥባቂዎች ማለት ነው። ወግ አጥባቂነት እንደ መጥፎ ነገር ይታያል ብለው ስለሚያምኑ የመዋሸት ነገር አለ እና ለዛ ነው ይሄ አውትከሙ ናሙናው ከተነበየው በጣም ልዩ ሆኖ ቁጭ ያለው ለዛ ነው። ሰለሞን ግን እንደዛም ሆኖ ይሄ ሳምፕሊንግ ፖል ሞቷል ማለት አይቻልም። ብዙ ቦታ በትክክል ነው የተነበዩት እና ልክ ፖል ያለውን ነገር ነው የሆነው። ግን ትልልቅ ስቴቶች ተሳስቷል፣ አሁንም በተለይ ፍሎሪዳ ና ቴክሰስን። አቶ ላባን የሚጨምሩት ነገር ይኖር ይሆን ወይም የተለየ ሀሳብ ያለት? አይ እንደ ፕሮፌሽን የሞተ ፕሮፌሽን ነው። ለምን? መጀመሪያ ነገር ጥያቄ የሚጠየቀው ሰው ብዛት ያስፈልጋል ዳይቨርሲቲ ያስፈልጋል። አንዳንድ ሰው ብዙ ለረጅም ጊዜ ስልክ መቆየት አይፈልግም። በዚህ ጥያቄዎቹ ስንት ጥያቄዎቹ መሆኑን መታየት አለበት። እዚህ አሁን በጣም ከባድ ነው እስፔሻሊ ስፔሻሊ ይሄ ናሽናል የሚባለው ይሄ ናሽናል ፖል ትርጉም የለውም። ካሊፎርኒያ ና ኒውዮርክ እስኪው ያደርጉታል ቁጥሩ ማለት ነው። በዚህ ትርጉም የለውም። ትራምፕ ናሽናል እንደዚህ እየተመራ ነው። ስቴት ባይ ስቴት ቢሆን ነው የበለጠ የሚባለው ማለት። እንደውም እስከ ምርጫ ወረዳ ድረስ የሚሄዱ አሉ። በምርጫ ወረዳ ደረጃ ያለው ሁኔታ እስቲ ቅድሞ ጠቆም ወዳረጓት ነገር ልምጣቶ ላባን፣ ምናልባት በዚህ ውጤት ወቅት ተሸናፊው ሽንፈቱን ካልተቀበለ በአደባባይ ችግር ሊፈጠር ይችላል የሚል ስጋት አለ። የትኛው ይሁን ተሸናፊው፣ የትኛው ይሁን አሸናፊው፣ የተካረሩ ሁኔታዎች ነው ያሉት። ወደ ግጭት ሊገባ ይችላል የሚሉ ጭምጭምታዎች ሁሉ ይሰማሉ። ይሄ አያስጋዎትም አቶ ላባል? ግጭት የሚያረጉ ዴሞክራት ብቻ ናቸው። ኦርጋናይዝድ የሆነ የእነሱ ሰው ብቻ ነው ማታ ማታ ወጥቶ ከተማ የሚረብሽ ንብረት የሚያጠፋ እነሱ ናቸው ማለት ነው። እነሱ ምናልባት እረፉ ሊባሉ ይቻለ ሊችሉ ይሆናሉ። ባይደን ካሸነፈ ብሎ ያስባሉ። ግን ባይደን ካሸነፈ ብዙ ትጽቢት አለ ከሱ እነዛ ሶሻሊስት የሆኑ በዚህ ሀገር የሚያሉት ማለት ነው፣ ፕሮግሬሲቭ የሆኑ ብዙ ኤክስፔክቴሽን አላቸው። ጤና ሶሻሊስት እንዲሆን፣ ታክሱ ሪቮክ እንዲደረግ፣ የኢንቫይሮንመንታሉ ወደ ነበረበት እንዲመለስ፣ ሁሉ ሁሉ ዴሊቨር ማድረግ የማይችልበት ሁኔታ ነው ያለው። አሁን በሀውስም ቁጥርም ሽሪንክ አድርጓል፣ በሴኔትም ሪፐብሊካን ሞስት ላይክሊ ማንቴን ያደርጉታል ተብሏል። እና ስለዚህ ትራምፕ ማሸነፍ መሸነፍ ሳይሆን አሁን ባይደንም ካሸነፈ አጣብቂኝ ውስጥ ነው የሚገባው። በዛ ላይ ይሄ ሁሉ እዚህ ሆኖ ከተማ የሚረብሽ የሚያድር ያለው የዋሰን የሚሆነው ማለት ነው ለምን ተስፋ አርጎ ያለው ይሄ ይመጣል እና ዴሊቨር ያደርግልኛል ነው። ሲስተሙ ደግሞ ዴሊቨር አላረገም። ካሸነፈስ በማኖቨሪንግ ነው የሚያሸንፈው ያለው እንጂ አውትራይት አላሸነፈ፣ ክሊር ፓስ አላሸነፈ። ማንዴት የለውም በዚህ ሃውስም በቂ ማጆሪቲ ከየለ የለውም፣ ሴኔትም በቂ ሀይል ከሌለው ምናልባት ካሸነፉ ማለት ነው። በአንድ ካሸነፉ የለም ቁጥር ማለት ነው። ወይ ደግሞ አርባ ዘጠኝ አርባ ዘጠኝ ከሆኑ አንዱ ያኔ ማነው ቫይስ ፕሬዚደንቷ ነው የምትሆነው። ሀምሳ ሀምሳ ከሆኑ ማለት ነው። ሀምሳ አንድ በሁሉም ነገር ቫይስ ፕሬዚደንቷ መምጣት አለባት ማለት ነው በሁሉም ነገር። ስለዚህ ዋናው እንኳን ሙሉ በሙሉ ስዊፕ አልተደረገም። እኛ ትራምፕ አራት አመት ቢቀጥልም የበለጠ ሁኔታ ይሆናል ለአገሪቱ ለሰራተኛው ማለት ነው። ካልሆነ ደግሞ እሱን አት ሊስት የእነዚህ ጥፋት ማምጣት አስበው የነበሩ በአገሪቱ ሆልድ የሚያደርጋቸው አለ ማለት ነው። አሁን ሲስተሙስ ሼክ አይደረግም በብዙ ፕሮፌሰር መሐመድ እርስዎ የተመዘገቡ ዲሞክራት ነዎት? ምላሽ ያለዎት ለአቶ ላባን አባባል ያ ኮሚኒስት ሶሻሊስት የሚለው ይሄ ሳውንድ ባይት ፖለቲከኞች የሚጠቀሙበት ነው። ይሄ ብዙም አይገርምም። እኔ ቅድም ያልኩት ነገር ነው ሰለሞን፣ ምንም መረጃ የለም ምርጫ ተጭበረበረ የሚባል ነገር ፋክስ ኒውስ የፕሬዚደንት ትራምፕ አጋር ነው እንደምናውቀው እና እነሱ አሁን ሲኤንኤን ሁለት መቶ ሀምሳ ሶስት ድምፅ አገኘ ብለው ነው እስካሁን ባይደን፣ ፋክስ ኒውስ ሁለት መቶ ስልሳ አራት ብለው ነው። ለዛም አክሩፏል ለፕሬዚደንት ትራምፕ ምንም መረጃ በሌለበት ምርጫ ተጭበረበረ፣ ምርጫ አንቀበልም፣ ረባሾች ዴሞክራቶች ናቸው ምናምን ማለት እኔ እንግዲህ ነገሮችን ኦብዘርቭ የማደርገው ሬጅስተርድ ዴሞክራትን ብሆን ኦብጀክቲቭሊ ነው እና እንደዛ አይነት ምንም አይነት መረጃ የለም። ዴሞክራቶች ከሪፐብሊካኖች የባሱ ረብሸኞች ናቸው ማለትም ሳይንሳዊ አይደለም እና መጠንቀቅ ያስፈልጋል። እኔ የምለው ምርጫ ተጭበረበረ የሚባል ነገር ካለ ኮርት ሄደው እዛ ይፋለሙ፣ ግን ፕሬዚደንት ትራምፕ የአንድ ስቴት ስታልሲፋ ያደረገውን ምርጫው ትክክል ነው፣ ሰክሬታሪ ኦፍ ስቴት ካለ መቀበል አለበት። ይሄ አሜሪካ ነው። አልወርድም አልቀበልም ብሎ ረብሻ ማወጅ ተቀባይነት ያለው አይመስለኝም። የአሜሪካን ሕዝብ ይሄንን የሚቀበል አይመስለኝም። ምናልባት ከማሰናበቴ በፊት የምትሉት ነገር አለ አቶ ላባን? እንግዲህ የኪፕ ደ ፌት ነው ምለው ሁሉም ነገር ከባድ ይመስላል። ግን እሷ የሚያስቆርጥ ነገር አይመስለኝም ሁኔታውም እንደሚገባው እንደምናስበው ካልሄደ ማለት ነው። አትሊስት ሲስተሙ አልተረበሸም። አራት አመት የባይደን ምንም ሳያደርግ እንደሚያልፍ ይሆናል ማለት ነው በብዛት በውጭ ግንኙነት ብቻ እንጂ በዚህ የታክሱ የስራው ትራምፕ ኢምፕሊመንት ያደርገው የኢኮኖሚው ምንም ሳይረበሽ ይቀጥላል ማለት ነው። ፕሮፌሰር መሐመድ በእኔ መጨረሻ ላይ የምለው ሰለሞን፣ ትራምፕ ፕሬዚደንት ሆነው ለአራት አመት የአሜሪካን ኢኮኖሚ በጣም ቆንጆ ነበር። ፕሬዚደንት ትራምፕ እድሉም ሲሰጣቸው ያንን ራሱ ራሳቸውን ዲፈንድ ማድረግ ያልቻሉ ፕሬዚደንት ናቸው እና የምርጫውን ማጣት ወደ ሌላ ሰው ጣት መቀሰር ሳይሆን እኔ የራሳቸው የፕሬዚደንት ትረምፕ ድክመት ይመስለኛል፣ እና ምርጫውን ውጤት መቀበል ያለባቸው ይመስለኛል። ሰለሞን የቻይና ቫይረስ የትራምፕ ጥፋት ሆነ? ፕሮፌሰር እንዲህ ቻይና ቫይረስ እኮ ዓለም ሙሉ ነው ስታንድ ስቲል አድርጎ ያለው። እንዲያም እኮ የአሜሪካ ኢኮኖሚ ግሮው እያደረገ ነው። እንዴት ይሄ እንደ ኢኮኖሚስት እያዩ እኔም አቶ ለባን እኔም ያልኩት በኮሮናም የአሜሪካን ኢኮኖሚ ጥሩ ነው። እኔ ኢኮኖሚክስ ነው ማስተምረው። ያንን ራሱን ዲፌንድ ማድረግ አልቻሉም እኮ ነው። እድሉም ሲሰጣቸው ወደ ሌላ ነገር ይሄዳሉ። ኢኮኖሚ መጥፎ ነው አላልኩም። ኢኮኖሚውን ቆንጆውን ኢኮኖሚ ራሱ ኮሮና እስከመጣበት ጊዜ ድረስ የአሜሪካን ኢኮኖሚ በጣም ቆንጆ ነበር። አንምፕሎይመንት፣ ስራ ማጣት ከአራት በታች ነበር። ያንን ራሱ በደንብ ዲፌንድ ማድረግ አልቻሉ። ስለዚህ ስለ ፐሪፈራል ኢሹ ያወሩ ነበር ፕሬዚዳንት ትራምፕ እና ለዚህ ምርጫ መሸነፋቸው አንዱም ራሳቸው ናቸው። ልልፈልጌ ነው ኖ። ይሄ እኮ ዲፌንድ መደረግ እኮ የለበትም። ራሱ ሰው ኪሱ ላይ ያለው አስተውሎ ማየት አለበት። እንግዲህ ሰው ራሱ በራሱ የኢኮኖሚ ስታቶሱ ማየት ካልቻለ ታዲያ ዲፌንድ አረኮ አላረኮም አይነት ለውጥ ያመጣል? እንግዲህ ፖለቲካ አይደለም አቶ ለባት ዴሞክራቶች እኮ ይሄንን ምርጫ ስለ ትረምፕ ራሱ ነው ያደረጉት ምርጫው ሬፈረንደሙ ትረምፕ ላይ እንዲሆን ነው ያደረጉት። እና ሰክሰስፉል የሆኑት የተሳካላቸውም ለዛ ይመስለኛል። ዴሞክራትማ በራሻ ጌት ብሎ ኢምፒች አድርጎ ሁሉም ነገር የሚደረግ ሲስተሙ ተጠቅሞ ለማስፈረስ ያላረጉት ነገር የለም። እኔ ደግሞ ተስፋዬ ባይደን ካሸነፈ ይሄ እንዲደርስበት ነው እኔ ተስፋ ማድረጎ፣ እድል ካለ ማለት ነው። የእውነት ሪፐብሊካን ፓርቲ የሚችሉ ከሆነ እሱም ትራምፕ ያለፈው ማለፍ አለበት ብዬ ነው የማምነው። አቶ ለባን እርሶ እንደ አንድ ሪፐብሊካን የአንድ የሪፐብሊካን ፕሬዚደንት ወንጀል ሰርቶ እንደሆነ ማወቅ አይፈልጉም? እንደ ወንጀል የሰራውማ ዴሞክራቱ ኦባማ እኮ ነው። ሲስተሙ ዲስተቢላይዝ አድርጎት ይሄ በፍልስፍና በፍልስፍና ፊሎሶፊክ አንድ ፕሬዚደንት ሕግን ተጠቅመው የአሜሪካን ኮንግረስ ፕሬዚደንት ትራምፕን ኢምፒች አድርገውታል። ህጋዊ ነው። ሕግን ተጠቅመው ነው ያደረጉት። እኔ አሁን ፕሮፌሰር ምንም መጥናት ሳይደረግ እኳ ነው የዩክሬን አሁን የልጁ እየወጣ ነው፣ አስር ሚሊዮን ዶላር እንደተቀበለ ይሄ ልጨርስልህ፣ አቶ ለባ፣ እኔ አሁን ሬጂስተርድ ዴሞክራት ነኝ። ትራምፕ ካሸነፈ ትራምፕ ወንጀል ሰርቶ ከሆነ ኢምፒች ለምን ተደረገ ብዬ ለሱ አርጊዋላ።